ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማኸኝ ነኝ ጋቢና ቪኦኤ አስገባቸው ጋቢና ጉዞዋችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች እንደምናመሻቸው። ቀዳሚው የጋቢና ጉዞ የድንበር ግጭት ወደ ተከሰተበት የኦሮሚያና ሶማሌ ክልል ይሆናል። ግጭቱ በሰላማዊ መንገድ እንዲፈታ የፖለቲካ ፓርቲዎች ጥሪ አሰምተዋል። ሶስተኛ ደግሞ የአንድ ሀገር ሕዝብ የድንበር ግጭት ይህናል። በጦር መሳሪያ ታገዜ ግጭት መፍጠር የለበት። የአንድ ሀገር ሕዝብ ነው፣ በፌዴራል ስርዓት የሚተዳደር በህገ መንግስቱ፣ በአንድ ህገ መንግስት የሚተዳደሩ ሕዝቦች ናቸው እና ችግሮቹ በሰላማዊ መንገድ መፍታት ይቻላል። በዚህ የድንበር ግጭት ዙሪያ በርካታ ሰዎች መሞታቸውም ተዘግቧል። ዝርዝሩን ይዘናል። የአዲስ አመት እንግዳችን ኢክራም ሰይድን አስታውሳችሁ አሁን ገጣሚ በምትኖርበት ካናዳ ሀገር ደግሞ የማህበረሰብ አገልጋይ በፌስቡክ ብዙዎች ወደዋታል። ቪዲዮን ካላያችሁ አት ቪኦኤ አማሐሪክ ላይ ፈልጓል። አስተያየቶቻችሁንም ደርሰውናል። አሁንም አስተያየቶቻችሁን፣ ተጨማሪ አስተያየቶቻችሁንም እንፈልጋለን። እሰይ፣ የኔ ቆንጆ አፌ ቁርጥ ይበልልሽ። የአዲስ አበባ ቆንጆ፣ ለዛውም የመርካቶ ያራዳ ልጅ። ተባረክ፣ ኑሪልን፣ ያንችን አይነቱን ያብዛልን። በሌላኛው ዘገባችን ወጣት ሶማሌ አሜሪካዊት ሞዴል ሂጃብ ለብሳ የፋሽን ትርኢት በሚታይበት በጣሊያንና በኒውዮርክ የፋሽን መድረኮች ላይ በመታየት የመጀመሪያዋ ሆናለች። ሁልጊዜ ሂጃብ ለብሳለሁ። ስለዚህ በፋሽን መድረኮች ላይ አዲስ ነገር እንደመጀመር ቆጥረዋለሁ። እናም መድረኩ ላይ በሂጃብ የመታየት ድርጊቴ ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ቡሩንዲ ዋና ከተማ ቡጁምቡራ ውስጥ የታጠቁ ሰዎች ዛሬ ረቡዕ የተባበሩት መንግሥታት ድርጅት ከፍተኛው የሰብአዊ መብት ኮሚሽነር ቢሮ ቅጽር ግቢ ውስጥ ጥሰው ገብተው ጥቃት ማድረሳቸው ተገለጸ። ይህ የሆነው የኮሚሽነሩ መርማሪ አካል ቡድን ውስጥ ያለ ፍርድ ሂደት መግደል፣ ማሰርና ማሰቃየትና ወሲባዊ ጥቃትን ጨምሮ በስብዕና ላይ ወንጀል ሳይፈጸም እንዳልቀረ የሚገልጽ ሪፖርት ከቀረበ ከአንድ ሳምንት በኋላ ነው። ብሩንዲ ፕሬዚዳንቷ ፒየር ንኩሩንዚዛ ከሁለት ዓመታት በፊት አወዛጋቢ በሆነ መንገድ ሶስተኛ የስልጣን ዘመን ካሸነፉበት ጊዜ ወዲህ በፖለቲካ ሁከት እየታመሰች ትገኛለች። ወደ ሶማሊያ ነው የምናመራው። የዩናይትድ ስቴትስ የአየር ኃይል ዛሬ ረቡዕ ደቡባዊ ሶማሊያ ውስጥ ባካሄደው ጥቃት ስድስት የአልሻባብ ታጣቂዎችን መግደሉ ተገለጠ። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ዛሬ ባወጣው መግለጫ እንዳስታወቀው ከሆነ ጥቃቱ የተካሄደው ከሱማሊያ ዋና ከተማ መቋድሾ ሁለት መቶ ስልሳ ኪሎ ሜትር ርቀት ላይ በሚገኝ ስፍራ መሆኑን ገልጿል። ሌላ ዝርዝር መረጃ አልሰጠም። በሶስት ኢላማዎች ላይ የተነጣጠሩት የአየር ጥቃቶች የተካሄዱት ከሶማሊያ ፌዴራላዊ መንግስት ጋር በተቀናጀ መንግስት መሆኑን መንገድ መሆኑን መግለጫው አመልክቷል። የዛሬው ጥቃት እንደ አውሮፓውያን አቆጣጠር ከሐምሌ አንድ ቀን ወዲህ የዩናይትድ ስቴትስ ኃይሎች በሽብርተኛው አልሻባብ ላይ ያካሄደው አስራ ሁለተኛ ጥቃት መሆኑን ዜናው አክሎ ገልጿል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዘረኝነትን፣ ጽንፈኝነትን፣ እንደዚሁም ጸረ ሴማዊነትና የነጮች የበላይነት አመለካከትን የሚደግፉ ቡድኖችን በግልጽ እንዲያወግዙ የሀገሪቱ ምክር ቤት ውሳኔ አሳለፈ። ሰኞ ዕለት የመወሰኛው ምክር ቤት ያጸደቀውን ውሳኔ የተወካዮች ምክር ቤቱ ትናንት አሳልፎታል። በቀደመው ደግሞ ውሳኔው ለፕሬዚዳንት ዶናልድ ትራምፕ የሚቀርብ ይሆናል። ፕሬዚዳንቱ ባለፈው ወር በቨርጂኒያዋ ሻርልትስቪል ከተማ ውስጥ በተካሄደው የነጭ ብሔርተኝነቶች ሰልፍ ላይ የተፈጠረውን ሁከት አስመልክተው በሰጡት ምላሽ መነቀፋቸው ይታወሳል። ማይናማር ወይም በቀድሞ ስሟ በርማን በተግባር የሚመሩት ኦንግ ሳን ሱሺ በዚህ ወር በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ እንደማይገኙ ተገለጸ። በሀገሪቱ ምዕራባዊ ክፍል ለሚኖሩ 370 ሺህ ለሚሆኑ የሮህ ጊያ ሙስሊሞች ወደ ባንግላዴሽ መሰደድ መነሻ የሆነውን አመፅ ለማስቆም በሚያደርጉት ጥረት ላይ ዓለም አቀፍ ትችት ስለተሰነዘረባቸው ነው የሚል ግምትም አለ። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዝግጅቶቻችን እንምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. በኢትዮጵያ ሶማሌና በኦሮሚያ ክልል አዋሳኝ ወረዳዎች የሚካሄደውን ግጭት ለማስቆም መንግስት ጣልቃ እንዲገባ የተለያዩ የፖለቲካ ፓርቲዎች ጥሪ ያቀረቡ። በኦሮሚያ የሚንቀሳቀሱት እነዚሁ የክልል ፓርቲዎች መግለጫውን ያወጡት ሰሞኑን ቀጥሏል ያሉትን ግጭት መነሻ በማድረግ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል። ሰሞኑን ይህንን መግለጫ ያወጡት የኦሮሞ አንድነት ዲሞክራሲያዊ ፓርቲ፣ የኦሮሞ ብሔራዊ ኮንግረስ፣ የኦሮሞ አቦ ነጻነት ግንባር፣ የገዳ ስርዓት አራማጅ ፓርቲ፣ የኦሮሞ ነጻነት አንድነት ግንባርና የኦሮሞ ነጻነት ብሔራዊ ፓርቲ የተባሉና በኦሮሚያ ክልል የሚንቀሳቀሱ ፓርቲዎች ናቸው። በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ወረዳዎች የቀጠለው ግጭት እንዳሳሰባቸው በመግለጽ በተለይም ለኦሮሚያ ገዢ ፓርቲ ኦህዴድ ሲያሳውቁ መቆየታቸውን ጠቁመዋል። ከዚሁ ገዢ ፓርቲ ጋር ባላቸው የጋራ ምክር ቤት በኩል ሳይቀር ችግሩ ትኩረት እንዲያገኝ ሲጥሩ መቆየታቸውንም ነው የጠቆሙት። ይህም ሆኖ ግጭቱ ከትናንት እስከዛሬ ባለበት ሁኔታ መቀጠሉን ገልጸዋል። የገዳ ስርዓት አራማጭ ፓርቲ ሊቀመንበር አቶ ሮበሌ ታደሰ ይህንኑን የሚያብራሩት በኢትዮጵያ ሶማሌና በኦሮሚያ ብሔራዊ ክልላዊ መንግስት ድንበር አካባቢ የሚከሰቱ ግጭቶች ተደጋጋሚ ናቸው። ብዙ ሰዎች ሞቷል። ከሀራር እስከ ሞያሌ ድረስ አምስት ዞኖችን ያካተተ ነው። እነዚህ በሀገር ሽማግሌዎችም የሁለቱ ክልሎች ኃላፊዎችም፣ ሽማግሌዎች የአገር ሽማግሌዎችን ተነጋግሮ ውሳኔ አስተላልፎ ነበር ነገር ግን በአሁኑ ጊዜ የታጠቀ ኃይል ከጉርሱም እስከ ሀራር እስከ ሞያሌ ድረስ ህዝባችን እያጠቃ ነው። እዛ አካባቢ ያሉት አርሶ አደሮች ናቸው፣ ያልታጠቁ ናቸው። በሁለቱ ክልሎች ድንበር የሚፈጠረውን ግጭት ከማስቆም አንጻር ከመንግስት የሚጠብቁት እርምጃ ምን እንደሆነም አቶ ሮበላይ አብራርተዋል። ዋናው ነገር ህዝባችን ላይ አርብቶ አደሮቻችን ላይ እየደረሰ ያለ በአስቸኳይ እንዲቆም ነው። ይህን ደግሞ መከላከያ ሰራዊት ጣልቃ ገብቶ የፌዴራል ሰራዊት ጣልቃ ገብቶ እንዲያስቆም ነው። ከዛ በኋላ ችግር ፈጣሪ የሆነውን በመለየት ለህግ እንዲያቀርብ ነው። ሶስተኛ ደግሞ የአንድ ሀገር ህዝብ የድንበር ግጭት ይህናል በጦር መሳሪያ የታገዘ ግጭት መፍጠር የለበት። የአንድ ሀገር ህዝብ ነው፣ በፌዴራል ስርዓት የሚተዳደር በህግ መንግስቱ በአንድ ህግ መንግስት የሚተዳደሩ ህዝቦች ናቸው እና ችግሮቹ በሰላማዊ መንገድ መፍታት ይቻላል። በዘጠና ስምንት ዓመተ ምህረት ዘጠና ስምንት ህዝብ ውሳኔ አድርጓል። እና አሁን ይሄ ተካሂደ ያለው ሽሚያ ነው ምንም ሳይረጋጉ ህዝብ ውሳኔ ለማድረግ እየተካሄደ ያለው ሽሚያ ይሄ ቀጣይነት ያለው ሰላም ሊያመጣ ስለማይችል መጀመሪያ እንዲህ አይነት ችግር የሚፈጥሩትን ህዝቦች ላይ ጦርነት የከፈቱትን ሀይሎችን ማስቆምና ለህግ ማቅረብ ከዛ በኋላ ህዝቡ ወደ ቦታ እንዲመለስና እንዲረጋጋ ማድረግ። ከዛ ድንበሩ የት ነው ይታወቃል፣ የሁለቱ ህዝቦች የት እንደሆነ ማን የኦሮሚያ ስር ነው ማን የሶማሌ ክልል ውስጥ ነው የሚለውን ነገር ይታወቃል። እና በተረጋጋ ሁኔታ ህዝበ ውሳኔ ማካሄድ ነው እንጂ በዚህ ከፍተኛ ህዝብ በተፈናቀልበት ወቅት ህዝበ ውሳኔ ማድረግ አግባብ አይደለም። ቀጣይነት ያለው ሰላም ሊመጣ ስለማይችል። ዋናው የፌዴራል ሰራዊት ወይ መከላከያ ሰራዊት ጣልቃ መግባት ነው፣ ህገ መንግስቱ መጠበቅ ነው። በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች የሚከሰተውን ግጭት በተመለከተ የሁለቱ ክልሎች መንግስታት ያላቸው ግምገማ የተለያየ ነው። የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ታጣቂዎቹ የሚመጡትና በዜጎች ላይ ጥቃት የሚፈጽሙት ከኦሮሚያ በመነሳት እንደሆነ ሲገልጽ ቆይቷል። የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ ከኢትዮጵያ ሶማሌ ክልል የሚመጡ ታጣቂዎች በአዋሳኝ ወረዳዎች አካባቢ ጥቃት ሲፈጽሙ መቆየታቸውን ይገልጻል። በዚሁ በ ኦሮሚያ ክልል የሚንቀሳቀሱት እነዚሁ ፓርቲዎች ያንጸባረቁትም ይህንኑ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ልዩ የውይይት ፕሮግራም በአትላንታ ከአሜሪካ ድምፅ የጋቢና ቪዮ የዝግጅት ክፍል። ኑ በወጣቶችና በትምህርት ጉዳይ እንወያይ። በአትላንታ የምትገኙ ኢትዮጵያውያን የአሜሪካ ድምፅ የጋቢና ቪዮኤ ዝግጅት ክፍል የፊታችን አርብ መስከረም 15 ከቀኑ በ3 ሰዓት ፒኤም ጀምሮ እስከ 5 ሰዓት ፒኤም የሚዘልቅ ውይይት አዘጋጅቷል። በክላርክስተን ኮሚኒቲ ሴንተር ተዘጋጅቷል። አድራሻው 3701 ኮሌጅ አቬኒው ክላርክስተን ነው። በውይይቱ ላይ በትምህርት ሕይወታቸውን የቀየሩ ወጣቶች ተገኝተው ስለ ስኬታቸው ይነግሩናል። አስቸጋሪ ሁኔታዎችና መፍትሄዎቻቸውም በውይይቱ ይዳሰሳሉ። በአትላንታ የምትገኙ ሁሉ በውይይቱ ላይ ተሳተፉ። ቀኑን ሰዓቱንና ቦታውን ለማስታወስ አርብ መስከረም 15 ከቀኑ 3 ሰዓት ፒኤም እስከ 5 ሰዓት ፒኤም የሚዘልቅ ይሆናል። አድራሻው በክላርክስተን ኮሚኒቲ ሴንተር 3701 ኮሌጅ አቬኒው ክላርክስተን ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና በመንገድን እንግዲህ በአትላንታ ከጽዮን ግርማ ጋር አርብ እለት ቀጠሯችሁ። በተለይ በዛ አካባቢ የምትኖሩ በውይይቱ እንድትሳተፉ አስተያየት እንድትሰጡ ተጋብዛችኋል። የአዲስ ዓመት እንግዳችን ኢክራም ሰይድን አስታወሳችሁ። በፌስቡክ ብዙዎቻችሁን እያነጋገረች ነው የምትገኘው። እንዲያውም ወደ ሁለት መቶ ሺህ የምትጠጉናችሁ ቪዲዮን የተመለከታችሁት፣ በአስር ሺዎች የምትቆጠሩ ደግሞ ወይ ላይክ አድርጋችኋል፣ ወይ ለጓደኞቻችሁ አጋርታችኋል፣ አስተያየት ሰጥታችኋል፣ እናመሰግናለን። የዘመን መለወጫ ዕለት ካሰማናችሁ የኢክራም ቃለ መጠይቅ እስቲ ጥቂቶቹን እናሰማችሁና ወደ እናንተ አስተያየቶች እናልፋለን። ብለን መጣን። ሆ ብለን እማማሉ ብለን ሆ ብለን ሰላም፣ የጋቢና ተመልካቾች እንዴት ናችሁ? ኢክራም እባላለሁ። ግጥም በጣም መጻፍ እወዳለሁ። ምናልባት በእኔ ማነኝ ግጥም አይታችሁኝ ታውቁ ይሆናል። አዲስ አበባ ተወልጄ ነው ያደግኩት፣ መርካቶ ወይም መሳለሚያ። መሳለሚያን ካላወቃችሁት ያው በመርካቶ ታውቁታላችሁ። በሕጻንነቴ ካናዳ ቫንኩቨር ከተማ ሄጄ ነው የኖርኩት እስካሁን ድረስ ማለት ነው እና ለአዲስ አመት አንድ ሀሳብ አለኝ ወይም መልእክት አለኝ። የሰላም የደስታ የፍቅር የመስማማት የመደማመጥ እና የመከባበር ያድርግልን ሁለት ሺህ አስርን በቃ እንዲህ ብለን እንጠብቀው ተዘጋጅተናል። ኦኬ፣ ሃፒ ኒው ይር! እንኳን አደረሳችሁ መልካም አዲስ አመት። ከመሃል ወንዙ ወዲ ወዲያሚ ላይ የሞርቶ ከዘመድ አዝማሚ ያገናኛል መስከረም ጠርቶ። አሁን ደግሞ የእናንተን አስተያየቶች እንስማ። ኢትዮጵያ ጅብሪ አሁንም ቢሆን ኢትዮጵያዊ ነሽ፣ ማንም ዜግነትሽን መንጠቅ አይችልም ከአንቺ ምርጫ በቀር። ዮሴፍ ወርቁ ደገፌ ደግሞ ልብ ያለው ልብ ይበል፣ ትልቅ መልእክት ነው። ከጥላቻ የጸዳ መልካም አስተሳሰብ አለሽ። ይህ በቀላሉ አይገኝም። ብዙ መስራት ትችላለሽ። በርች ብሏል። ፌስቡክ ፔጅ ላይ የፕሮፋይል ፒክቸሯ የሴት ምስል ነው፣ ግን ስሟ በአረበኛ ስለተጻፈ ማንበብ አልቻልኩም። እሰይ! የኔ ቆንጆ አፌ ቁርጥ ይበልልሽ። አስለቀሽኝ አስደሰትሽኝም። ኑሪልን፣ ያንቺን አይነቱን ያብዛልን። ሰላም ሰላም እልሻለሁ የኔ እንቁ። ብዙ አስተያየቶች አሉ። ሰሬና ሚሊዮን አስተያየቱን ከሰጠ በኋላ ስድብ ስላከለበት በቃ አንናገርም። ሰሬና ወደፊት መልክትን ስታስተላልፍ ስድቡን ቀንሰኸው ሐሳብህን ብትገልጽ እናቀርባለን። ሌላ ሐሳብ ከሰነዘሩ ኖሪ ሞሐመድ ልክ ነሽ እህታችን፣ ዘረኝነት ይጥፋ፣ ሁለቱንም ነሽ እንደፈለግሽው ብሏል። ለለ ከርድሻን ኢትዮጵያና ኤርትራ አንድ ነን እስከ ወዲያኛው እንዲህ ለማያምርባቸው የግዛት የዘረኝነት ዘመናቸው መለስና ኢሳያስ እኛን ለስደትና ለእንግልት ትዳረጉን ብላለች። ሚኪ ሙልጌታ ጸጋዬ ደግሞ የሰው ልጅ እዚህም ከዛም ይወለድ ያለ ትውልድ አገሩ ሊኮራ አይችልም። አሜሪካ ተወለድኩ ማለት ትውልድ ሀገሬን አሳልፌ አልሰጣትም። ዘሬም ኤርትራዊ፣ ዘርማንዝሬም ኤርትራዊ ነው። ኤርትራ ለዘላለም ትኖር ብሏል። ቆንጆ ዊ ለሌ የተባለች ወጣት ልቤኒ ነካሽው ቢሆንም ሰው ሁሉ እንዳንቺ ቢሆን ጥሩ ነበር። አሁን ላይ እንኳን ብዙ በኢትዮጵያ በኤርትራ ክፍተት ተፈጥሯል። እርግጠኛ ነኝ ብዙ ነገር ተመልክተሻል። የማየው የምሰማው ተስፋ አስቆርጦኛል። በሁለቱ ሀገር ላይ ቂም ሰፍኗል። አንቺ ግን ነፍስ ነሽ። ውድድ ነው የማረግሽ ትጠቅስ ብላታለች። ጌታቸው ያለው ደግሞ በጣም ጎበዝ። እንዳንቺ አይነት ሁኔታ ያጋጠማቸው በሁለቱም ሀገራት የበዙ ናቸው። ደፍረው ግን እንዳንቺ የሚናገሩ ጥቂቶች በመሆናቸው የበርካቶች ልሳን ሆነሻል። ጎበዝ ልጅ። ኢትዮ ኤርትራ ግጭት አንዱ መጥፎ ገጽታው ይሄ ነው። ጊዜ ሁሉንም ይፈታዋል ብለዋል ጌታቸው ያለው። እናመሰግናለን። ትግስት እውነቱ ደግሞ ውብ ፍንድቅ ያለች ጽጌረዳ ማራኬ፣ ይመችሽ ብላታለች። እንኳን አደረሰሽ። በጣም ቆንጆ ነሽ። አስተሳሰብሽ ደስ ይላል። እነዚህ በጣም የተለመዱ ሰፊ፣ ረጅም አስተያየቶች ናቸው። ስለ ተሳተፋችሁ እናመሰግናለን። አንድነት አየታ ደግሞ የኔ ቆንጆ እንደ አንቺ ሚሊዮኖችን አማላይ ያብዛልን። ኤርትራዊ መሆንሽ ኢትዮጵያዊ አንቺ የሁላችንም ነሽ። ሁላችንም አንድነን። ለወሬኞች ለጎጠኞች ዓለም ቦታ የላትም። መልካም በዓል ይሁንልሽ ብሏል። ምረት አጉንታ ሰዎች እንደ እንስሳ ተነጅ በሆኑባት ሀገራችን አመዛዛኝ አእምሮ ያለሽ ባለ ብሩህ ሕሊና ድንቅ ሰውነሽ እግዚአብሔር እድሜና ጤና ይስጥሽ። ታምራ ቶኔ ደግሞ የአዲስ አበባ ቆንጆ ለዛውም፣ የመርካቶ ያራዳ ልጅ ተባረኪ። ንጹሕ ልብ ነው ያለሽ። መልካም ሰፈርና ንጹሕ ልብ ደግሞ መልካም ሰው ያመነጫል። የማንንም የቆሻሻ ሀሳብ ለደቂቃ ቢሆን እንዳታስተናግጅ ብሏል። ሁልጊዜም ቢሆን የሰፈሬ ልጅ የመርካቶ ፍሮም ካናዳ እንኳን ለአዲሱ ዓመት አደረሰሽ ብሏል። እንኳን አደረሰ ታምራት አንተ ነው። ሙሉ መቤት ውቤ የእኔም መቤት በጣም ልብ የሚሰብር ነገር ነው። አንቺ ንጹህ ኢትዮጵያዊ ነሽ፣ የኢትዮጵያዊነት ጸባይ የተላበሽ ለክፉ ወሬ ጆሮ አትስጪ። ሳምጃኖ ደግሞ የምንኮራበት አፍሪካዊ መሆንሽን አክለሽበት ማንነት እንዴት እንደሚኮራበት ባክሽ፣ አርያ ሁኝላቸው አንዳንድ ጊዜ ምን መሆናችን ግራ የገባን ብዙ ነንና ብሏል። ኤደን ዮሐንስ ውድድን የማረግሽ ላይፌን አስታወስሽኝ የእኔ ቆንጆ ያሰብሽውን ያሳካልሽ ብላታለች። ሁሴን ጣሀ ደግሞ ጎበዝነሽ እንደ ሌሎች ግብዝ አይደለሽም ብሏል ሰላም ደስ አለኝ በጣም ደስተኛ ነሽ ኢትዮጵያዊ ሆነሽ ኤርትራዊ ሰው መሆንሽ ይበቃል እንኳን አደረሰሽ ቆንጆ አንዱ አለም በቀለ ደግሞ የምጽፍልሽ በአማርኛ ነው። ውዷ፣ የመርካቶ ልጅ፣ የአዲስ አበባዋ እንቁ፣ አንቺ ኢትዮጵያዊም ኤርትራዊም ብቻ አይደለሽም፣ ዓለም አቀፋዊ ስብዕና ያለሽ ሙሉ ሰው ነሽ። ሁኔታዎች ፈቅደው አብሬሽ ብሰራ ምንኛ ደስ ባለኝ። ግን ማን ያውቃል የፈጣሪን ስራ፣ አብረን እንሰራ ይሆናል። አንዱ ዓለም ከአዲስ አበባ ፒያሳ አካባቢ። ኢክራም፣ የመርካቷ ፈርጥ፣ እግዚአብሔር ይርዳሽ። አንቺማ ሙሉ ኢትዮጵያዊ ሙሉ ኤርትራዊ ነሽ ብሎ በትልቁ በቃ ፍቅሩን ገልጾላታል። እናመሰግናለን። አስተያየቶቻቸውን ፌስቡክ አት ቪኤ ማሪክ ላይ ሁልጊዜ አድርሱ። ከዚህ አይነት ግሩም ዜማ በአዲስ ዓመት መስማት ደስ አይልም? በጣም ሞቅ ደመቅ የሚያደርገው ጃኖ ባንዶችን በእውነት እናመሰግናለን። ቤቲ ጅም አለችበት። ሳሚዳን ማን ነው ረሳው? ሌላ አዲስ የደቡብ ህዝብ የትኛውን ቋንቋ እንደሆነ መግለጽ ስለማልችል ነው፣ እርግጠኛ ስላልሆንኩ ነው። በጣም ደስ የሚል ድምጽ ያለውና ሳ የሚያነቃቃ አዲስ ዓመት ይሄ ነው የሚያስፈልገው። እናመሰግናለን። ኮክ ስቱዲዮ አፍሪካ ነው ይሄንንም ሙዚቃ ያሰናዳው። ወደ ምሽቱ የመጨረሻ ዘገባችን ስናልፍ ሶማሊያዊ አሜሪካዊቷ ኢማንን ታስታውሱ ከሆነ፣ የማታስታውሱ ካላችሁ ደግሞ በ1970ዎቹና ሰማኒያዎቹ ከነበሩት የፋሽን ሞዴሎች መካከል በጣም ቀልብ የምትስብ ሞዴል ነበረች። በጣም ታዋቂ ሙዚቀኛም ነው ያገባችው ዴቪድ ቦዌን። በቅርቡ ደግሞ ሌላዊቷ ታዳጊ ሶማሌ አሜሪካዊት ሞዴል ሂጃብ ለብሳ የፋሽን ትርኢት በሚታይበት በጣሊያንና በኒውዮርክ የፋሽን መድረኮች ላይ ለመታየት የመጀመሪያዋ ሆናለች። በተለያዩ የመገናኛ ብዙኃንም የመነጋገሪያ ርዕስ ሆናለች። ፌት ላፒደስ የዘገበውን መስታወት አረገው ይዛለች ሀሊማ ኤደን ሂጃቧንና ድሪያዋን ሳታወልቅ ባለፈው ዓመት በሚኒሶታ በተካሄደው የቁንጅና ውድድር መድረክ ላይ ወጥታለች። ሁልጊዜ ሂጃብ ለብሳለሁ። ስለዚህ በፋሽን መድረኮች ላይ አዲስ ነገር እንደ መጀመር ቆጥረዋለሁ። እናም መድረኩ ላይ በሂጃብ የመታየት ድርጊቴ የራሱን ሚና ተጫወተ። ሱማሊያዊት አሜሪካዊቷ ታዳጊ ወጣት በሚኒሶታ በተደረገው የቁንጅና ውድድር ላይ የአሸናፊነት ዘውድ ባት ደፋም ከታላላቅ የፋሽን ኩባንያዎች ጋር ግን ከነሂጃቧ ለመስራት ስምምነት ለመፈራረም በቅታለች በኬንያ ካኩማ የስደተኞች መጠለያ ነው የተወለደችው። ሀሊማ ወደ ዩናይትድ ስቴትስ እስከምትመጣም ድረስ በመጠለያው ይኖሩ ከነበሩ የተለያዩ ሀገራት ስደተኞችን ባህልና ቋንቋ ስትመለከትና ስትላመድ አድጋለች። የተለያዩ ሰዎች በተለያዩ የስደተኛ መጠለያዎች ማለቴ ከሁሉም የአፍሪካ ሀገራት የመጡ ስደተኞች በጋራ በካኩማ ይኖረናል። ሁላችንም ከተለያየ ቦታ ብንመጣም አንድ የሚያደርገን ነገር ነበር። በተለይም በተመሳሳይ ዕድሜ ላይ የምንገኘው ልጆች አንድ ሆነን እንድናድግ ሆነናል። ልዩነታችንን ወደ ጎን ትተን የተለያዩ የዓመት በዓላትን እናከብርም ነበር። ለምሳሌ የገና በዓል ሲሆን በአንድነት እናከብራለን። የኢድ በዓል ሲመጣም እንዲሁ አድምቀን በአንድነት እናከብር ነበር። ሀሊማ እንደምትለው በዩናይትድ ስቴትስ የፋሽን መድረክ ላይ በሂጃብ መውጣትም ሆነ የፋሽን ልብሶች ላይ ለማካተት የደፈረ አልነበረም። ከቅርብ ጊዜ ወዲህ ግን ሂጃብ በአሜሪካ ፋሽኖች ላይ መካተት ጀምሯል ናይኪ የተሰኘው ግዙፉ የስፖርት ጫማና ልብሱ ኩባንያ ከስፖርታዊ እንቅስቃሴ ጋር የሚለበስ ቀለል ያለ ሂጃብ ከሚቀጥለው ዓመት ጀምሮ ለገበያ ሊያቀርብ ዝግጅቱን ጨርሷል ሌላው የአልባሳት ኩባንያ እግል በቀላሉ በራስ ላይ የሚጠለቅ ሂጃብ በዝቹ የፋሽን ሞዴል በማስተዋወቅ ላይ ይገኛል ይህ ሂጃብ ከጅንስ የጨርቅ አይነት በመሰራቱ በወጣት ሂጃብ ለባሾች ተወዳጅ ሆኗል። ለሙከራ በድረገጽ ለገበያ የቀረበው አዲሱ የጅንስ ሂጃብም በአንድ ሳምንት ውስጥ በጠቅላላ ተሸጦ አልቋል። በቅርቡ ታዋቂው አሉሬ የተባለው የፋሽን መጽሔት በመጽሔቱ ሽፋን ላይ የሀሊማን ፎቶግራፍ ይዞ ወጥቷል። ሚሼል ሊ የዚሁ መጽሔት ዋና አዘጋጅ ናት። A normal teenage girl. A normal American teenage girl. So I think that um, for us again, like our mission being we want to redefine what beauty standards are. Halima brilliant, ndeman yom tat daggy with that not daggy with that. Silasi Lenya ye fashion palamuyauch, yo liketin kit and lemaglez sela chale chanin bamhona. እንዲሁም በሷ እድሜ ያሉ ወጣቶችንና አሜሪካንን የምትወክል በመሆኗ ነው መጽሔታችን ላይ በክብር የመጀመሪያ ገጽ ላይ ያወጣናት። ሀሊማ ስኬቷን በምታጣጥምበት ጊዜ ላይ ብትገኝም በተወለደችበት ካኩማ የስደተኞች መጠለያ የሚገኙ ስደተኞችን አልረሳችም። የተባበሩት መንግሥታት ስደተኞችን ለመርዳት የሚያደርገውን እንቅስቃሴም ታደንቃለች። ወደፊት የስደተኞቹን ጣቢያ ለመጎብኘትና በመጠለያው የሚገኙ ህጻናትን ለመርዳት አልፎም በስደተኛው ጣቢያ የሚገኙ ህጻናት ልጆች ያላቸውን ማንኛውም ተሰጦና ብቃት በማሳደግ የወደፊት ዓላማቸውን ማሳካት እንደሚችሉ ለመንገርም ትፈልጋለች። እንግዲህ ለሀሊማ የአፍሪካ ልጅ ናትና በተለይም የአፍሪካ ቀንድ ልጅ ናትና ገና ከብሷ ብዙ እንጠብቃለን። ወጣት ናት፣ ብዙ ነው የምንጠብቀው። ስኬትን እንመኝላታለን። እንግዲህ ከሀሊማ ስኬት ቀጥሎ እንግዲህ ብዙ ሶማሊያውያን አሜሪካዊ ኢትዮጵያውያን ወጣቶች በዚህ ይኖራሉ። ከኢትዮጵያውያን ቀጥሎ በርካታ ሶማሊያውያን አሜሪካውያንም ወጣቶች እዚህ አካባቢ ይኖራሉና አንዱ ከእነዚህ ውስጥ አንዱ ቴክኒሽያናችን ወይም የጋቢና ዝግጅት አቀናባሪያችን ማቅቢል ያበሮ ነው። ማቅቤልን ዛሬ እንግዳችን አድርገነዋል። ከማቀናበር ወደ ስቱዲዮ ስመን አምጥተነዋል ና አማርኛ ትንሽ ትንሽ ይሰማል፣ ግን በእንግሊዘኛ ነው የምናወራው። እሱ በአማርኛ ስንጠይቀው እሱ በእንግሊዘኛ ይመልሳል። እኔ አስተረጉም አለሁኝ። አስተርጉም እንግዲህ ሄኖክ። ወደ ወዴት ነበር የሄደው? ወዴት ነበር የሄድከው? ማቅቤል በቅርቡ ወደ መካ ሄደህ ነበር አይደለም? እና ሀውዝ መካ። መካ እንዴት ነበረ? ሄኖክ ንገረው እስቲ መካ በጣም ጥሩ ነበር። በጣም ደስ የሚል ጊዜ ነው ያሳለፍኩት ከእናቴ ጋር ከእህቴ ጋር እና ከወንድሜ ጋር ነው የሄድነው። ሁላችንም በጣም ጥሩ ጊዜ ነው ያሳለፍ ነው። በመካ እንግዲህ ብዙ ወጣቶች መካን ለመሳለም ይሄዳሉ። ከኢትዮጵያም፣ ከሶማሌም፣ ከመላው አፍሪካም ከአፍሪካ ለሚሄዱ የመካ ተሳላሚዎች የተመለከትከው ነገር ምንድን ነው እዛ ያሉ አፍሪካውያን ከአፍሪካ የመጡ በተለይም ከሶማሌ ከአፍሪካ ቀንድ ከኢትዮጵያ ለመሳለም መካ የደረሱትን የተመለከትካቸውን እስቲ ያናገርካቸው ካሉ እውነት ለመናገር ይሄ የሃይማኖት ጉዞ በጣም ጥሩ ነበረ ከዚህ ተነስተን ሄድ ነው ከዳላስ ወደ ጅዳ ገባን Two hour, flight, uh, two hour drive to Mecca <laughs> <laughs> then once we got there we started with <laughs> the <laughs> entire process of the pilgrimage <laughs> but it was, uh, it was overwhelming it was overwhelming. Oh, but I'm what about uh, African uh, pilgrims coming? Oh, there was so many African pilgrims, Liberians, Nigerians, Caliberia, i Catalaya, you, Africa, What about African pilgrims coming? ልብሳቸውን ባህላዊ ልብሳቸውን ለብሰው ከነ ቀለማቸው አሸብርቀው በአንድነት ነው ያሳለፍ። ነው ኢትዮጵያውያን፣ ኤርትራውያን ነበሩ። በጣም ደስ የሚል ጊዜ ነው ያሳለፍኩት። ደስ የሚሉ ሰዎች ነበሩ። እንግዲህ ማቅበል ብዙ ሶማሌ አሜሪካውያን ወጣቶችን ታገኛለህ። እዚህ በርካቶች ስኬት ላይ እየመጡ ነው፣ በተለይ በሚኒሶታ በቅርቡ አንድ ስልጣን ላይ የወጡ ባለስልጣን አሉ። አሁን ደግሞ በቅርቡ ሀሊማ እደል እንዲሁ ስኬት ላይ ነው የምትገኘው። ወጣቶቹ እየወጡ ነው። እንደው የተመለከትካቸው ሌላ ስኬት ላይ ያሉ ወጣቶች አሉ? ለወጣቶችስ የምትለው ነገር ምን አለ? ለአፍሪካ ወጣቶች እያብላላው ነው ጥያቄውን you know I'm i was trying to catch the american a little bit you know. but um, yeah um, a lot of somali uh, somali american uh, success it's it's overwhelming you know it's great seeing people like you being able to succeed here in america um, uh, somali um, my american am but ele bezi baynaad ristis semi nooru siket yemias mazegbu mimaslu allu inyaani asmas maslu degmo sawoch siket asmazegbu sen malakat betam no dessimilen kana Nasun and no sun inda arayaat lamaayit ዩናይትድ ስቴትስ መንግስት ውስጥ ደግሞ የተመረጡ የማህበረሰባችን ሰዎችም አሉ እና በጣም የሚያስደስት ነው። ብዙ ሶማሌ አሜሪካዊ ወጣቶችን እንደ አራያ የሚሆኑላቸው እና ለተሻለ ስራ እንዲነሱ የሚያደርግ ነው። እንግዲህ የኢትዮጵያ አዲስ አመት ነው። አድማጮቻችን አዲስ አመትን በዚህ ሳምንት እያከበሩ ነው፣ የምትላቸው ነገር ካለ ምክንያቱም ኢትዮጵያዊ ሱማሊያውያንም ስላሉ Happy New Year to Ethiopia. እና መሰግናለን ሞክቤል። ሌላ በጣም ድንቅ ሶማሊያዊ ኬነን፣ ሁላችሁም ታውቁታላችሁ። የእሱን ዜማ እስኪን ጋብዛችሁ All around us singing Forever young Singing songs that make us sound Let's rejoice in the beautiful game And together at the end of the day We all say When I get old እንግዲህ የዛሬው የጋቢና ጉዟችን ሄኖክ በዙ ወደ መጠናቀቁ ነው። ልንሰናበት ነው። ቅር እያለን ነው የምንሰናበታችው። ግን ፌስቡክ ትቪ አማሪክ ላይ ሁልጊዜም ቢሆን ያለፏቸውን ዝግጅቶችም እንደዚሁ አዳዲስ ዝግጅቶች መከታተል ትችላላችሁ። እናስተናግዳችሁ አምሽነውን የመስታወት አራጋው ና ሄኖክ ሰማ ጊዜናን ዝግጅታችንን በቴክኒክ ያቀነባበረው ሀጂ ሞክቪል ያበሮ ጋር በመሆን ጉዟችን የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገ ጉዞ ምከናይ It surrounds